አቶ ነጋሽ ገብረ ማርያም አንጋፋው እውቁ ጋዜጠኛ እና ደራሲ በዘጠና ሦስት ዓመታቸው ከዚህ ዓለም በሞት ተለይተዋል። በሥራዊ ዘርፍ መስክ እሳቸውን በቅርብ የሚያውቋቸው አብረዋቸው የሠሩ አስተያየታቸውን በማሰባሰብ የሚገልጹልን የውጭ የዜና አውታር ዘጋቢና የመጽሔት አዘጋጅ ከነበረው በጋዜጠኛ ላከ ማርያም ደምሴ በመጀመር እኔ አቶ ነጋሽንም ማቃቸው ፊት በጋዜጣ ነው። በኋላ ደግሞ የአዛውንቶች ክበብ የሚባለው ድርሰት ደርሰው እሱን ቲያትር በማየት ነው። ግን ከእሳቸው ጋር የምንተዋወቀው የዛሬ ሃያ ዓመት ጋዜጠኝነት ያላስተማሪ የሚል መጽሐፍ ጽፌ ነበረ። ለዛ መጽሐፍ አንዳንድ የድሮ ምሳሌዎች በማጣቀስ እንዲሁም ደግሞ ከመጽሐፍ ጀርባ ላይ አስተያየት ጽፈዋል እና እሳቸውንም ኮታ አድርጌያቸዋለሁ። አንድ ጊዜ የሰባ አምስተኛ ዓመት የኢትዮ አሜሪካ ኤጁኬሽን ኤንድ ካልቸራል ኤክስቼንጅ ፕሮግራም ፔፐር አቅርቡ ተብለን ነበረ። አንደኛ፣ ለዛ ፔፐር የእሳቸውን አድራሻ ሰጥቼ እሳቸው እዛ ላይ ንግግር እንዲያደርጉ አድርጌያለሁ። ሁለተኛ ያንን ፔፐር የራሴን ፕሬዘንቴሽን ስጽፍ የጋዜጠኞችን ታሪክ መመርመር ነበረብኝ። አቶ ነጋሽ ገብረ ማርያም በፈረንጆች አቆጣጠር በ55 ዓመተ ምህረት አሜሪካን ሀገር ሴራኪውስ ዩኒቨርሲቲ ተምረው በጆርናሊዝም የተመረቁ ኢትዮጵያዊ ናቸው እና በጣም አንጋፋ ኢትዮጵያዊ ናቸው። የአዲስ ዘመን ጋዜጣ አዘጋጅ ነበሩ። የሬዲዮና የቴሌቪዥን መምሪያ ኃላፊ ነበሩ። በተለያዩ በመንግስት የመገናኛ ብዙሃን ዘርፍ በቅርብ በሙያው አኳያ የሚያውቋቸው በመጨረሻም የእንግሊዙ የዜና አገልግሎት የሮይተርስ ወኪል ሆነው ያገለገሉ አሁን በጡረታ ላይ የሚገኙት ስለ ጋዜጠኛ ነጋሽ ገብረ ማርያም በትዝታ የሚያወሱን አቶ ጸጋዬ ታደሰ አብረን ብዙ ጊዜ አቶ ደጋሽን እነሱ ከዩኒቨርሲቲ ከአሜሪካ መጥተው እኔ ደግሞ ጋዜጠኛ ጆይን አድርጌ አብረን ሰርተናል። ዴቪድ ታልቦት የሚባል ጥቁር አሜሪካዊ ኤዲተር ነበር። በሱ ስር ሁለታችንም ማህበረሰብ እዛ ጀምሮ እንግዲህ ፎር ዘ ላስት ሀምሳ አመት እንደዚህ ያው እሱም በስራ በፕሮፌሽኑ ያው በጀነራል ፕሮፌሽን ቆይተናል። አማርኛው አደላ። እሱ ከመጀመሪያ ሄራልድ ነበር የጀመረው በኋላ ወደ አማርኛው ሄደ። በአማርኛ በጣም ምሁር ነው። አማርኛ ችሎታው ከፍ ያለ መጥቀት ያለው ስለሆነ ወደዛ አዘነበለ። አዲስ ያው በአንድ ሚኒስትሪ ስር በአንድ ፕሮፌሽን አብረን ሰርተናል። እና አሁን በዚህ እድሜ መቼ ሞላችን ነው ወደዛ፣ ይህን ነው ህይወት። ሲለየን በጣም ያሳዝናል፣ ግን እድሜውን በዚሁ ፍሬሽን ላይ መጨረሱና፣ አባታዊ ምክሩንም ለብዙ ወጣት ጋዜጠኞች በየጊዜው በሚደረግ ሰሚን ያካፈለ ጊዜውን ስላጠፋ ክብር ይሰሟል ባይ ነኝ። ስራውን ጨርሷል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።